የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢትዮጵያ መንግሥት ሀገርን ለማፈራረስ የተነሳ ባለው ኃይል ላይ የአገር መከላከያ ሰራዊት፣ የክልል ልዩ ልዩ ኃይሎችና ሚሊሻዎች እርምጃ እንዲወስዱ መመሪያ ሰጠ። የጠቅላይ ሚኒስትር ጽህፈት ቤት በዛሬ ዕለት ያወጣውን መግለጫ ተከታትለናል። በዕለቱ አብይ ርዕስ ይቀርባል።

በኢትዮጵያ ሦስተኛው የኮቪድ-19 ማዕበል መቀስቀሱን ጤና ሚኒስቴር አስታወቀ። በተለይ ከሁለት ሳምንታት ወዲህ የቫይረሱ ስርጭት መጠን በፍጥነት እያሻቀበ መሆኑን ያመለከተው። በአካባቢው ከሚካሄደው ጦርነት ሸሽተው በአፋር ጋሊኮማ መጠለያ ጣቢያ ተጠልለው የነበሩ ንጹሐን ዜጎች ላይ ህወሓት ወሰደ በተባለው ጥቃት ከሞቱት ከ200 በላይ ሰዎች 50 የሚደርሱት አስከሬ፣ ናቸው እስካሁን አልተገኘም ሲል የአፋር

የክልሉ የመንግስት ጽህፈት ቤት ሴቶችና ህጻናት ቢሮ አስታወቀ። በሌላ በኩል የህወሓት ቃል አቀባይ ጌታቸው ረዳ በትዊተር መልእክታቸው በምግብና መድኃኒቶች ላይ ሆን ተብሎ ተፈጸመ ያሉት ድንገት በተገቢው አካል እንዲመረመር ማለታቸው ለምሽቱ ከያዝናቸው ዘገባዎች ውስጥ ናቸው። ዜናውን ተከትሎ በሚስተናገደው የመጽሔት ትንታኔ ክፍል ይቀርባሉ። ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን

ሌሎች በርከት ያሉ ወቅታዊ ዘገባዎችንና ቅንብሮችን ይዘን ከዛሬ ማክሰኞ ነሐሴ 4 2013 ዓም ምረት ዝግጅታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ሲድራክ ፍራንክሊንና ከዋና አዘጋጁ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን በተለያዩ የኢትዮጵያ ከተሞችም ሆኖ ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን።

አሁን የሰዓቱን ያለም ዜና። ጤና ስጥልኝ እንደምናመሻችሁ፣ አድማጮች። ዜናውን የማሰማችሁ ቆንጅት ታየ ነኝ። የጠቅላይ ሚኒስትር ጽሕፈት ቤት ዛሬ ባወጣው መግለጫ አሸባሪው ጁንታ ብሎ ከጠራው ህወሀት ህዝቡ እስከ ዘላለሙ ካልተለያየ በቀር ገበሬው ተረጋግቶ ማረስ እንደማይችል ግልጽ ሆኗል ሲል አስታወቀ።

በህወሀት የተከፈተው ጥቃት ህዝባዊ መልክ እንዲይዝ አድርጎታል ያለው መግለጫ በዚያው አግባብ እንዲመከት ጥሪ አስተላልፏል። ኢትዮጵያን ለማፈራረስ ተነስቷል ያሉትን ኃይል ለመደምሰስም ለሀገር መከላከያ ሰራዊት ለክልል ልዩ ኃይሎችና ሚሊሺያዎች አቅጣጫ መቀመጡን አጽንዖት ሰጥቶ ዕድሜው የፈቀደ ኢትዮጵያዊ ሁሉ ሀገሩን ለመጠበቅ ዘብ እንዲቆም ጥሪ አቅርቧል።

የኢትዮጵያ መንግስት ጦሩን ከትግራይ ክልል ያስወጣው ተሸንፎ እንጂ የተኩስ አቁም በማወጅ እንዳልሆነ በሌላ በኩል የሚገልጸው ህወሀትም ያስቀመጣቸው ቅድመ ሁኔታዎች ተቀባይነት እስካላገኙ ድረስ ውጊያውን እንደሚቀጥል በተለያዩ አመራሮቹ መግለጹ ይታወሳል። በዚህ ዙሪያ የተሰናዳው ዘገባ በአብይ ርዕስ ይቀርባል።

በሌላ ዜና የተባበሩት መንግስታት የስደተኞች ኮሚሽን ኤርትራውያን ስደተኞች ወደሚገኙባቸው በትግራይ ክልል ውስጥ ወደሚገኙ ሁለት የመጠለያ ጣቢያዎች መግባት መቻሉን ዛሬ ጄኔቭ ላይ በሰጠው ጋዜጣዊ መግለጫ አስታውቋል። መግለጫውን የሰጡት የኮሚሽኑ ቃል አቀባይ ይሁን እንጂ የአካባቢው የጸጥታ ሁኔታ አሁንም ያልተረጋጋ መሆኑን ገልጸው ስደተኞቹ አሁንም ችግር ላይ ናቸው ብለዋል።

ድርጅቱ አያይዞም በአማራና በአፋር ክልል በተቀሰቀሰው ግጭት የተፈናቀሉት አዳዲስ የስደተኞች ሁኔታም ያሳሰበው መሆኑን አስታውቋል። ዝርዝሩን ደረጀ ደስታ ያቀርበዋል። የተባበሩት መንግስታት የስደተኞቹ ድርጅት ዩኤንኤችሲአር እና አጋሮቹ ኤርትራውያኑ ስደተኞች ወደሚገኙበት በኢትዮጵያ ትግራይ ክልል ውስጥ ወዳሉት አኒ እና አዲ ሃሩሽ የመጠለያ ጣቢያዎች ተመልሰው መግባት መቻላቸው ተገልጿል።

እንደ አውሮፓ አቆጣጠር ከሐምሌ 13 ጀምሮ በአካባቢው የነበረው ግጭት የዩኤንኤችሲአር ሰራተኞች ወደ መጠለያ ካምፖቹ እንዳይደርሱ አግዷቸው ቆይቷል። በሁለቱም መጠለያ ካምፖች ውስጥ ለሚገኙት 23000 ሰዎች የሚሰጠው አስቸኳይ እርዳታ እንደ አውሮፓ አቆጣጠር ከነሐሴ 5 ጀምሮ መሰጠት የተጀመረው መሆኑን በመግለጫው ተመልክቷል።

ይሁን እንጂ አሁንም ድረስ የደህንነቱ ሁኔታ ባልተረጋገጠበት ውስጥ የሚገኙ ስደተኞች ዘንድ ለመድረስ ያለ ሁኔታ ውስብስብና አስቸጋሪ ነው። እንደ ጤና እንክብካቤና ንጹህ የመጠጥ ውሃ የመሳሰሉት መሠረታዊ አገልግሎቶችም አልቀዋል ሲል ድርጅቱ አስታውቋል።

የመንግስታቱ የስደተኞች ድርጅትና የኢትዮጵያ ከስደተኞች ተመላሽ ድርጅት በጋራ በመሆን ከዳባት አቅራቢያ ለስደተኞቹ አዲስ ወደ አቋቋሙት አስቸኳይ የመጠለያ ካምፕ ውስጥ የማስገባት ዝግጅታቸውን ማጠናቀቃቸውና የመጀመሪያዎቹን 135 ስደተኞችን ማስገባታቸውን ገልጸዋል።

ባለፈው ሳምንት ትግራይ ውስጥ ያለው የሰብአዊ ተደራሽነት የተሻሻለ ሲሆን የመንግስታቱ ድርጅት የእርዳታ ሰራተኞችና አስቸኳይ እርዳታዎችን የጫኑ 12 ከባድ የጭነት ተሽከርካሪዎች መቀሌ መድረሳቸው ተመልክቷል። ካለፈው ነሐሴ ወር ጀምሮ የመንግስታቱን የእርዳታ ድርጅትና የኢትዮጵያ ከስደት ተመላሾች ድርጅት ጋር በመሆን ወደ አዲስ አበባ ለተሰደዱ ለኤርትራውያኑ ስደተኞች ጊዜያዊ የመታወቂያ ካርድ መስጠታቸውም ተገልጿል።

የመንግስታቱ ድርጅት በአማራና አፋር ክልል በተቀሰቀሰው ግጭት የተፈናቀሉት አዳዲስ በርካታ ተፈናቃዮች ጉዳይ ያሳሰበው መሆኑንም አስታውቋል። ከአካባቢው ባለስልጣናትና መንግስታቱን ድርጅት ጨምሮ ከአካባቢው ከሚንቀሳቀሱ ድርጅቶች በተገኘው መረጃ መሰረት እስካሁን ወደ አንድ መቶ ሺህ ሰዎች ከአማራ ከአፋር ደግሞ ወደ ሰባ ሺህ ሰዎች የተፈናቀሉ መሆኑ ተመልክተዋል። የተባበሩት መንግስታት የስደተኞች ድርጅት ወደ አንድ መቶ አንድ ነጥብ ሶስት ዶላር ወይም

ከተጠየቀው 61 ከመቶ የሚሆነው ወደ 96 ሺህ የሚሆኑ ኤርትራውያን ስደተኞችን በትግራይ 650 ሺህ የሚደርሱ የሀገር ውስጥ ተፈናቃዮችን እንዲሁም በምስራቅ ሱዳን የሚገኙ ወደ 120 ሺህ የሚደርሱ ኢትዮጵያውያን ስደተኞችን ለመርዳት ያስችላል ብለዋል። በመጨረሻም የተባበሩት መንግስታት የስደተኞች ኮሚሽን ሁሉም የግጭቱ ተሳታፊ ወገኖች በዓለም አቀፍ የሰብአዊ ሕግ መሰረት ግዴታቸውን በመወጣት አስቸኳይ እርዳታ የሚሹ ወገኖች ደህንነት የተጠበቀ እንዲሆንና ሙሉ

ተደራሽነት እንዲኖር እንዲያደርጉ ጥሪውን አስተላልፈዋል። በኢትዮጵያ ሶስተኛው የኮቪድ-19 ማዕበል መነሳቱን የጤና ሚኒስቴር አስታውቋል። በተለይ ከሁለት ሳምንታት ወዲህ የቫይረሱ የስርጭት መጠን በፍጥነት እያሻቀበ መሆኑን ነው የጠቆመው። በዚህ በሶስተኛው ማዕበል እየታየ ያለው በአለም በቅርብ ጊዜያት እየተስፋፋ የመጣው

ዴልታ የተባለው የኮሮና ቫይረስ ዝርያ ስለመሆን አለመሆኑ ግን ገና ጥናት እየተካሄደ ነው ሲሉ የጤና ሚኒስቴር የኮሚኒኬሽንስ ዳይሬክተሩ ዶክተር ተገኔ ረጋሳ ለአሜሪካ ድምፅ ገልጸዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ እናቀርባለን። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው።

ወደ ደቡባዊ አፍሪቃ ስንሻገር በሞዛምቢክ በአስቸጋሪ ሁኔታ ውስጥ በምትገኘው ሰሜናዊቷ ካቦ ደልጋዶ ከተማ ትናንት የተገኙት የሀገሪቱ ፕሬዚደንት ፌሊፔ ናይሲ በአካባቢው የሚገኙ ታጣቂዎችን እንዲወጉ የደቡባዊ አፍሪቃ የልማት ማህበረሰብ ሳድክ ወታደሮች መሰማራታቸውን አስታወቁ። በተጠንቀቅ ላይ የሚገኙት ወታደሮች ከአንጎላ፣ ከቦትስዋና፣ ከሌሶቱ

ደቡብ አፍሪካና ታንዜኒያ የተውጣጡ መሆናቸው ተገልጿል። ቻርልስ ማንጉዊሮ ከማፑቶ ያደረሰን ዘገባ አለ ስመኝሽ የቆየ ታቀርበዋለች። የሞዛምቢክ ፕሬዝዳንት ፊሊፔ ኔሲ የካቦ ዴልጋዶ ዋና ከተማ በሆነችው

ፔምባ ተገኝተው በመንግስት የቴሌቪዥንና ሬዲዮ ጣቢያዎች በቀጥታ ባስተላለፉት መልእክት የደቡብ አፍሪካ ወታደሮች በአካባቢው የተሰማሩት ታጣቂዎችን ለመዋጋት መሆኑን ገልጸዋል። ከአምስት የተለያዩ ሀገራት የተውጣጡት ወታደሮች እያደረጉት ላሉት አስተዋጽኦም አመስግነው እስላማዊ ታጣቂዎቹን ለመዋጋት የቅንጅት ስራ እንደሚያስፈልግ ተናግረዋል። እዚህ ሆነው በተጠንቀቅ የሚጠባበቁትን የሳዴቅ ወታደሮች የምንማጽነው

የተሻለ የቅንጅት እንቅስቃሴ እንዲኖርና በጦር እቅድ መሠረት የተቀመጠውን ኃላፊነትን በተለየ ትኩረት እንድንወጣ ነው። ቋሚ ግንኙነት እንዲኖር በአካባቢው የሚደረጉትን የሥራ መረጃዎች እንድንለዋውጥ፣ ስነ ሥርዓት እንዲኖርና የሰብአዊ መብት እንዲከበር እንጠይቃለን። የደቡብ አፍሪካ ልማት ማህበረሰብ ሴዴክ ወደ ሞዛምቢክ የሚልካቸው ወታደሮች ቁጥር አልተገለጸም።

ሆኖም ወደ ካቦ ዴልጋዶ የተላኩ የሴዴክ ባለሙያዎች እንዳስታወቁት ተልእኮው እስከ ሶስት ሺህ የሚጠጉ ወታደሮችን ሊያሳተፍ ይችላል። የሴዴክ አባል ያልሆነችው ሩዋንዳ በሐምሌ ወር መጀመሪያ ላይ አንድ ሺህ ወታደሮችን ወደ ካቦ ዴልጋዶ የላከች ሲሆን ከሞዛምቢክ ወታደሮች ጋር በመሆን ባደረጉት ውጊያ

ትልቅ ውጤት ማስመዝገባቸውን አስታውቀዋል። ታጣቂዎቹ ከፍተኛ ነዳጅና ጋዝ የማውጣት ስራ በሚከናወንበት አካባቢ መዋጋት ከጀመሩ ከ2009 ዓ.ም አንስቶ ከ2500 በላይ ሰዎች ተገድለዋል። በቻርልስ ማንጉዊሮ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ለዘገባው አመሰግናለሁ። ዛምቢያ ተነገ ወዲያ ሐሙስ ምርጫዋን ታካሂዳለች። በዚህ ምርጫ ያቺ ሀገር

በአፍሪካ አህጉር በተረጋጋ ዲሞክራሲያዊ ስርዓታቸው ቁንጮ ከሆኑት ሀገሮች ተርታ የያዘችው ስፍራ እየተፈተነበት ይገኛል። የሀገሪቱ ፕሬዚደንት ኤድጋር ሉንጉ በድጋሚ ለመመረጥ በእጩነት ቀርበዋል። ከሌላ ውጩ ከአንጋፋው የተቃዋሚ ፓርቲ መሪ ሀካዩንዴ ሂቺሌማ ጋር ብርቱ ፉክክር እንደሚኖር ከወዲሁ ተጠብቋል።

በሌላ የአፍሪካ ዜና ጊኒ ማርበርግ ቫይረስ በተባለው ተሐዋሲ መጠቃቱ የተረጋገጠ የመጀመሪያ ሰው መገኘቱን አስታወቀች። በዚህ ትኩሳትና የደም መፍሰስ የሚያስከትል ቫይረስ የተጠቃ ሰው መሞቱ መረጋገጡን ነው ዜናው ያስታወቀው። የዓለም የጤና ድርጅት በቫይረሱ ከተያዘው ግለሰብ ጋር የተነካኩ ሌሎች ሰዎች ይኖሩ እንደሆነ ክትትል እያደረገ መሆኑን አስታውቋል።

ይሄኛው ቫይረስ የተገኘበት ስፍራ የኢቦላ ወረርሽኝ እንደ አውሮፓውያን አቆጣጠር ከ2014 እስከ 16 በተቀሰቀሰበትና ቢያንስ 11325 ሰዎች በሞቱበት የሀገሪቱ አካባቢ መሆኑ ተዘግቧል። በዓለም አቀፍ የኮቪድ-19 ዜና የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ

ከዓለም አቀፍ ኮቪድ-19 ተያያዥ የጉዞ ማሳሰቢያው መዝገብ ላይ ሰባት ሀገሮችን ትናንት ጨምሯል። እነርሱም አሩባ፣ አስትዋቲኒ፣ ፈረንሳይ፣ የፈረንሳይ ፖሊኔዥያ፣ አይስላንድ፣ እስራኤል እና ታይላንድ ናቸው። የተጨመሩት ሀገሮች ደረጃ አራት ተብለው የተፈረጁ ሲሆን ይህም በኮቪድ-19 የመያዝ ከፍተኛ ተጋላጭነት የሚደቅኑ ተብለው የተለዩ ሀገሮች ዝርዝር ነው።

የዩናይትድ ስቴትሱ መንግስት የጤና ጥበቃ ተቋም ወደ እነዚህ ሀገሮች መጓዝ ያለበት ሰው አስቀድሞ ሙሉ ክትባቱን እንዲያጠናቅቅ ያሳስባል። በሌላ ዜና የዩናይትድ ስቴትስ የጦር ኃይል በሌላ ዜና ደግሞ የዩናይትድ ስቴትስ የጦር ኃይል እንደ አውሮፓውያን አቆጣጠር እስከ መጪው መስከረም አጋማሽ በሚኖረው ጊዜ አባላቱ በሙሉ የኮቪድ-19 ክትባት መከተባቸውን ግዴታ የሚያደርግ መመሪያ ሊያወጣ ነው።

የመከላከያ ሚኒስትር ሎይድ ኦስተን ለጦር ኃይሉ መለዮ ለባሽ አባላት በሙሉ በላኩት ማሳሰቢያ ግፋ ቢል እስከ መስከረም አጋማሽ ድረስ አባላቱ መከተባቸው ግዴታ እንዲሆን ፕሬዚደንት ጆ ባይደንን እንደሚያስፈቅዱ ነው ያስታወቁት። የፋይዘር ክትባት ከዚያ በፊት ስራ ላይ እንዲውል ሙሉ ፈቃድ የሚሰጠው ከሆነ ደግሞ

ከዚያ አስቀድሞም መመሪያው ተግባራዊ ሊሆን እንደሚችል አስታውቀዋል። ፕሬዚደንት ባይደን ትናንት በሰጡት ቃል የመከላከያ ሚኒስትሩን እርምጃ አጥብቀው የሚደግፉ መሆናቸውን አስታውቀዋል። የመከላከያ ሚኒስትሩ ይህን ምክረ ሀሳብ ያቀረቡት ፕሬዚደንት ባይደን የፌዴራሉ መንግስት ሰራተኞች በሙሉ የኮቪድ ክትባት መከተባቸውን የሚያሳይ ማስረጃ እንዲያቀርቡ አለዚያ በየጊዜው ምርመራ ማድረግ እንደሚኖርባቸው

መመሪያ ከሰጡ ከጥቂት ቀናት በኋላ መሆኑ ነው። በመጨረሻም የአፍጋኒስታን ይዞታ በትክክለኛ አቅጣጫ እየተራመደ አለመሆኑን ዩናይትድ ስቴትስ እንደተቀበለችው ተገለጸ። ቪኦኤ ያነጋገራቸው አንድ ባለስልጣን እንዳሉት የዩናይትድ ስቴትስ ከርቀት የምታንቀሳቅሰው ወታደራዊ ብቃትም ሆነ የአፍጋኒስታን የጸጥታ ኃይሎች

ታሊባኖቹን ተዋጊዎች የተስተካከሏቸው አይመስልም። ታሊባኖቹ ከነሱ ይበልጥ የታጠቀውን እና ብዛት ያለውን የመንግስቱን ሰራዊት ድል እያደረጉ ሀገሪቱን ለመቆጣጠር መግፋታቸውን ቀጥለዋል። ትናንት የዩናይትድ ስቴትስ ባለስልጣናት የአፍጋኒስታንን ሁኔታ በጥልቅ የሚያሳስብ ሲሉ ገልጸውታል። ለዚህም ስጋታቸው ታጣቂው ቡድን በሰባ ሁለት ሰዓት ጊዜ ውስጥ የአምስት ክፍላተ ሀገር ዋና ከተሞችን መያዙን ጠቅሰዋል።

ሁናቴው በዩናይትድ ስቴትስ የመከላከያ ሚኒስቴር ከፍተኛ ባለስልጣናት ደረጃ ትኩረት ተሰጥቶታል ተብሏል። የመከላከያ ሚኒስቴር የፕሬስ ኃላፊ ጃን ከርቢ ሚኒስትር ሎይድ ኦስተን በአፍጋኒስታን ይዞታ ጉዳይ በዓለም አቀፉ ማህበረሰብ ዘንድ ያለውን ስጋት የሚጋሩ መሆኑን አስታውቀዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።

ቆንጅ ይታየን። ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ማክሰኞ ነሐሴ 4 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል።

አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አበይት ዜና። የሀገር መከላከያ ሰራዊትን ጨምሮ ሌሎችም የጸጥታ ኃይሎች በህወሓት ኃይል ላይ እርምጃ እንዲወስዱ ሲል መንግስት አቅጣጫ ማስቀመጡን ገለጠ። የጠቅላይ ሚኒስትር ጽህፈት ቤት በዛሬ ዕለት ባወጣው መግለጫ አሸባሪው ጁንታ ብሎ ከገለጸው ህወሓት ህዝቡ እስከ ዘላለሙ ካልተለያየ በቀር ገበሬው ተረጋግቶ ማረስ እንደማይችል ግልጽ ሆኗል ብሏል። አክሎም ቡድኑ

እየከፈተ ያለው ጥቃት ህዝባዊ መልክ እንዲይዝ በማድረግ ስለሆነ መመከት የሚገባውም በዚያ አግባብ ነው። የመላው ህዝባችንን የማያዳግም ምላሽ ሊያገኝ ይገባል ሲልም ነው ጽህፈት ቤቱ በመግለጫው የዘረዘረው። የሀገር መከላከያ ሰራዊት፣ የክልል ልዩ ልዩ ኃይሎችና ሚሊሻዎች ኢትዮጵያን ለማፈራረስ ተነሳ ያለውን ኃይል እንዲሁም የውጭ እጆች ስውር ደባ ያለውን ለመደምሰስ በብርቱና የማያዳግም ክንዳችሁን እንድታሳርፉ አቅጣጫ ተቀምጦላችኋል ይላል።

የኢትዮጵያ መንግስት ጦሩን ከትግራይ ክልል ያስወጣው ተሸንፎ እንጂ የተኩስ አቁም በማወጅ አይደለም የሚለው ህወሓት በበኩሉ ያስቀመጣቸው ቅድመ ሁኔታዎች ተቀባይነት ካላገኙ በውጊያው እንደሚቀጥልበት በተለያዩ አመራሮቹ መግለጹም ይታወሳል። ለዝርዝሩ ኬኔዲ አባተ

የጠቅላይ ሚኒስትር ጽህፈት ቤት ዛሬ ነሐሴ አራት ባወጣው መግለጫ እኔ ረግጬ አልገዛኋት ሀገር ትውደም የሚል የክህደት ቀረርቶ ሲያሰማ የከረመው በሚል የገለጸው ህወሀት የጠላቶቻችን መጋለቢያ ፈረስ በመሆን ሰላማችንን ለማደፍረስና ሀገራችንን ለማፍረስ የጥፋት ነጋሪቱን እየደለቀ ይገኛል ብሏል። ችግሩን ለማባባስ በሚፈልጉ ኃይሎች ጆሮውን የተጠመዘዘው በሚል የተገለጸው ዓለም አቀፉ ማህበረሰብም የሂደቱን ውስብስብ ጠባይና የአሸባሪውን የጥፋት ባህሪ መገንዘብ ባለመፈለግ እውነትን ትቶ የ

አጥፊውን አካል ጩኸት አስተጋባ ሲልም ዓለም አቀፉን ማህበረሰብ ከሷል። መግለጫው አክሎም ቡድኑ በረዥም የስልጣን ዘመኑ የፈጸመውን አሰቃቂ የሰብአዊ መብት ጥሰትና የሚሊዮኖችን ህይወት የማጥፋት ስራ በዝምታ የተመለከቱት ዓለም አቀፍ አካላት ዛሬ አጥፊውን ኃይል ለራሳቸው አጀንዳ ማስፈጸሚያነት ስለሚፈልጉት እርሱን ለማዳን ሲሉ የመንግስትን መልካም ጥረት እንዳላዩ ማለፍን መርጠዋል ነው ያለው። ለመንግስት ጥረት ተገቢውን ዋጋ መንፈጋቸው ሳያንስ በእርዳታ ሰበብ ጁንታው ተብሎ የተገለጸውን ህወሀትን የሚደግ

ግፍ ተግባር ሲፈጽሙ እጅ ከፍንጅ የተያዙ አሉም ብሏል። ከጦርነቱ በፊትም በትግራይ ክልል አንድ ሶስተኛ የሚሆነው ህዝብ በሴፍቲኔት ድጋፍ የሚደረግለት መሆኑንም የጠቆመው ጽህፈት ቤቱ መንግስት የተናጥል የተኩስ አቁሙን ያደረገው በዋናነት ለገበሬውና ለህዝቡ ሲል ቢሆንም ህዝቡ ከአሸባሪው ጁንታ እስከ ዘላለሙ ካልተለያየ በቀር ገበሬው ተረጋግቶ ማረስ እንደማይችል ግልጽ ሆኗል ሲል አብራርቷል። የህወሀት ዓላማና ግብ ኢትዮጵያን ማፈራረስ እንደሆነ አመራሮቹ ስለመናገራቸውም የጠቀሰው መግለጫው ለዓላማው

መሳካትም በብዙ የውጭ ኃይሎች በመታገዝ ለበለጠ ጥፋት ምላጭ መሳብን መርጧል ብሏል።

የአሸባሪው ጁንታ አካሄድ ህዝብ አስጨራሽ የሆነ የሽፍትነት አካሄድ መሆኑን ለዓለም አቀፉ ማህበረሰብም ሆነ ለትግራይ ህዝብ በተደጋጋሚ ተናግረናል፣ አስጠንቅቀናልም ያለው የጠቅላይ ሚኒስትር ጽህፈት ቤት መግለጫ ጁንታው ተብሎ የተገለጸው ህወሀት እየከፈተ ያለው ጥቃት ህዝባዊ መልክ እንዲይዝ በማድረግ ስለሆነ መመከት የሚገባውም በዚያ አግባብ ነው የመላው ህዝባችንን የማያዳግም ምላሽ ሊያገኝ ይገባል ሲልም ነው ያከለው።

የሀገር መከላከያ ሰራዊታችን የክልል ልዩ ኃይሎችና ሚሊሻዎች ይህንን ኢትዮጵያን ለማፈራረስ የተነሳ የክህደት ኃይልና የውጭ እጆች ስውር ደባ ለመደምሰስ ብርቱና የማያዳግም ክንዳችሁን እንድታሳርፉ አቅጣጫ ተቀምጦላችኋል ሲልም የጠቅላይ ሚኒስትር ጽህፈት ቤት መልዕክት አስተላልፏል። በሌላ በኩል የኢትዮጵያ መንግስት ጦሩን ከትግራይ ክልል ያስወጣው ተሸንፎ እንጂ የተኩስ አቁም በማወጅ እንዳልሆነ የሚገልጸው ህወሀት ያስቀመጣቸው ቅድመ ሁኔታዎች ተቀባይነት እስካላገኙ ድረስ ውጊያውን እንደሚቀጥል በተለያዩ

ራሮቹ አማካኝነት መግለጹ ይታወሳል። በፌዴራሉ መንግስት በሀገር ክህደት ወንጀል የተከሰሱትና የመንግስት እውቅና ባይኖራቸውም ትግራይ ክልልን በፕሬዚዳንትነት የሚመሩት ዶክተር ደብረጽዮን ገብረ ሚካኤል የፌዴራሉ መንግስት ያሉት አማራጮች በህወሀት የቀረበለትን ቅድመ ሁኔታ ተቀብሎ መደራደር፣ ካልሆነ ደግሞ መደምሰስ ነው ሲሉ ከትግራይ ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። ፌዴራል መንግስት የተናጥል ተኩስ አቁም ማወጁን ገልጾ ከትግራይ ክልል ጦሩን ማስወጣቱን ይፋ ካደረገ በኋላ የህወሀት ኃይሎች በአ

አፋር እና በአማራ ክልሎች በኩል ጥቃት መክፈታቸውን ተከትሎ ለዘጠኝ ወራት የቆየው ግጭት ሊቆም አልቻለም። እንደ አዲስ በተቀሰቀሰው ግጭት ምክንያት ከአማራና ከአፋር ክልሎች ከ300 ሺህ በላይ ሰዎች መፈናቀላቸውን መንግስት የገለጸ ሲሆን የተባበሩት መንግስታትም ከ170 ሺህ በላይ ሰዎች መፈናቀላቸውን አስታውቋል። ለወራት በቆየው ግጭት በትግራይ ክልል 400 ሺህ ያህል ሰዎች ለረሃብ መጋለጣቸውንና ሁለት ሚሊዮን የሚሆኑት መፈናቀላቸውንም ተመድ መግለጹ ይታወሳል። እነዚህን ቀውሶች

ለመቅረፍና ችግሩን በድርድር ለመፍታት ግጭቱ እንዲቆምና ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት እንዲደረስ ዩናይትድ ስቴትስን ጨምሮ የተለያዩ አካላት ጥሪ ቢያቀርቡም ግጭቱ ግን ይበልጥ ወደ መባባስ እያመራ ነው። ለአሜሪካ ድምፅ፣ ኬኔዲ አባተ፣ አዲስ አበባ።

ቀኔዲ አባተን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች በተከታዩ ርዕስ ደግሞ ወደ ኦሮሚያ ክልል እናቀናለን። በኢትዮጵያ በቅርቡ በተካሄደው ብሔራዊ ምርጫ ላይ የሰሩ አንዳንድ የምርጫ አስፈጻሚዎችና ታዛቢዎች ቦርዱ መክፈል የነበረበትን ሙሉ ክፍያ አልፈጸመም ሲሉ ቅሬታ አሰምተዋል። የቦርዱ ኮሚኒኬሽን ጽፈት ቤት በበኩሉ ክፍያው ሙሉ በሙሉ ያልተፈጸመው የንብረት ርክብክብ ባለመጠናቀቁና በጀት በመዘጋቱ ነው ይላል።

አኮር መልካ ተከታትሎታል። ኢትዮጵያ ሰኔ 14/2013 ዓ ም ባካሄደችው ስድስተኛው የኢፌድሪ ጠቅላላ ምርጫ ላይ በርካታ ወጣቶች ምርጫውን በማስፈጸም የተሳተፉ ሲሆን ከመካከላቸው ብዙዎቹ ከተለያዩ ዩኒቨርሲቲዎችና

ኮሌጆች ተመርቀው ስራ በማፈላለግ ላይ ያሉ መሆናቸውን ለቪኦኤ ተናግረዋል። በአማራ ክልል ጎንደር ከተማ በአንድ ጣቢያ ውስጥ ምርጫውን በማስፈጸም መሳተፉን የሚገልጸው ነቢዩ ጌታቸው ብሔራዊ የምርጫ ቦርድ ሊከፍላቸው ቃል የገባላቸውን ክፍያ ሙሉ በሙሉ አለመፈጸሙን ገልጿል። ጎንደር ከተማ ምርጫ ክልል ሁለት

አየር ጤና ምርጫ ጣቢያ ነው ያስመረጥኩት። ምንድነው፣ በሁላችን መሰረት መጀመሪያ አርባ ፐርሰንት ውጭ ያሉ እስካሁን አልተከፈልም። አርባ ፐርሰንቱ ወስደናል። ከዛ ውጭ ያለው ግን እስከ ስምንት ሺህ ሁለት መቶ

ያው ብር አልተሰጠንም። ምርጫው ከተጠናቀቀ ብዙ ጊዜ ሆኖታል። ትልቅ መስዋዕት መከብለን ይሄ ብር በጭ ሆኖ አለም ምርጫው በሰላም ሚታቀ ምርጫ ቦርድ ይህን ያል ቄታማ እንደሆን ዋናው የሚና የተጫወት ነው። እኛውን እንሳለን ብር ለመስበት ግን ዳሰኝነት ነው ያሳዩት። ከሰኞ ጀምሮ እንሰጣለን ብለው ነበረ፣ ካለፈው ሳምንት ሰኞ ማለት ነው። ነገር ግን ምንም ነገር እስካሁን ድረስ ያየነው ነገር የለም እና በጣም ያሳዝናል። ሀገር ሁኔታውን እንገነዘባለን፣ ግን ይሄ ከሀገር ሁኔታው ጋር የሚያገናኝ ነገር የለውም ይመስለኝ። ባጭ ተበጅቷል፣ መንግስት በጅቷል ምርጫ

ሌላ ላይ ያሉ ሰዎች ግን ያን ማያስፈጽሙበት ምክንያት ግልጽ ሊሆኑ አንቻለ ሌላ ዋችን የሰራንበት ነው። እኛ እየጠየቅን ያለ ነው የምስክር ወረቀትም አስሰጥ ቃል የተገባ ልክ እንደ ስራ ልም ቢጠቅመን መስራታችን የሚያረጋግጥ የምስክር ወረቀት እሱ ራሷ ከክፍያው በተጨማሪ ማለት ነው። እና ምንም አይነት ኢንፎርሜሽንም እየሰጡ አይደለም ማለት ዞር ነው እያዩን አይደለም።

ወጣት ገመችስ አበሳ በኦሮሚያ ክልል አምቦ ከተማ ምርጫ ማስፈጸሙን ጠቅሶ በክፍያው ያለውን ቅሬታ እንዲህ ተናግሯል። መጀመሪያ የአርባ አምስት ቀናት የስራ ውል ነበርን። ከዚያ በኋላም ሁለት ሳምንት የሚሆን ጊዜ በተጨማሪነት ሰርተናል። አይተን እንከፍላቸዋለን ቢሉንም እስካሁን አልከፈሉንም።

የማይከፍሉበትንም ምክንያት ኃላፊዎቹን ስንጠይቃቸው አይነግሩንም፣ ምክንያቱን አላወቅንም ብሏል። ጎንደር ከተማ ምርጫውን ማስፈጸሙን የሚናገረው ወጣት አጥቢያው ሞላን በበኩሉ ምርጫውን ስኬታማ ለማድረግ አደረግነው ያለውን ጥረትና በምርጫ ቦርዱ ተሰጠን ያለውን ምላሽ አብራርቷል። ጎንደር ከተማ ላይ በአግባቡ

አስረት ዘናል በሀላፊነታችን በደንብ ላይ የተወጣነ ችግሩ የምርጫ ቦርድና የምርጫ ቦርድ ነው። እንደገና አስራ ሶስት ሺህ ነው የሚመጣው አጠቃላይ ሲታሰብ ማለት የሰራ ነበር። አምስት ሺህ ብር ብቻ ነው የሰጡት የከፈትነውን ራሱ ወጪ አላገኘ። ግን እኛ አገርን ለማዳን ምርት የሰራ ነው እንጂ እኛ ተቤተሰብ ነው ያለ ነው ስርአት ነ ሁሉም ወጣት ያሁን ስርአት ነ በአግባቡ አስመርተናል። በአግባቡ ሰርተናል። በደንብ ለሊት እንኳን በዝናብ ሰርተናል

አያራታ ግናም እየደበደበን እና እንደዛ አድርገን ሰርተን ግን ብሩ አልተከፈለም። ረጀት ምክንያት ነው ምናምን ሚኑት ነገር ውሸት። ይህን የሰራን ሰው አመስግነው አንድ ምስክር ወረቀቱ መስፈት አለባቸው። አዲስ አበባ ውስጥም ምርጫውን እንደ ታዘበ የገለጸው ወጣት ገመች ሮባ በቦርዱ ላይ ያለውን የክፍያ ቅሬታ ይገልጻል። ያ ስለመ ነቶ የሪትመነት ስለረሳቡ

በምርጫው ቀን ይከፈላቸዋል ብለው በውል ያስፈረሙን በቀን አምስት መቶ ብር ነበረ። በባንክ ሂሳብ ቁጥራችሁ ይገባል ብለውን እስካሁን አላስገቡም። ይደወልላቸዋል ብለውን ነበረ። ማንም ከምርጫ በኋላ አልደወለልንም፣ ገንዘቡም አልገባም ብለዋል።

ቅሬታዎቹን ይዘን ወደ ብሔራዊ የምርጫ ቦርድ የስራ ኃላፊዎች ደውለን የቦርዱ የኮሚኒኬሽንስ ስራ ክፍል ባልደረባ በላኩልን አጭር የስልክ ጽሑፍ ምላሽ ክፍያው ሙሉ በሙሉ ያልተፈጸመበት ምክንያት ንብረት ርክክብ መጠናቀቅ ስላለበት፣ የበጀት መዝጊያ ስለሆነና መልሶ መከፈት ስላለበት፣ የመጨረሻው ክፍያ ስለሆነ፣ በድምፅ መስጫ ቀን ሰው ስለተጨመረ ቁጥሩ ብዙ በመሆኑ ነው ብለዋል። ጽህፈት ቤቱ የምርጫ አስፈጻሚዎች ክፍያ እንደተለመደው እንደሚከፈል ለማሳወቅ ነ

ዳለን ከማለት ውጭ እንዴትና መቼ ለስንት ሰው እንደሚከፈል እና የገንዘቡን መጠን በግልጽ አላብራራም። ለአሜሪካ ድምፅ ናኮር መልካ ካምቦ

ዳክተር መልካን ለዘገባው አመሰግናለሁ። አድማጮች በተከታዩ ርዕስ ደግሞ ወደ አዲስ አበባ እንመለስ። በኢትዮጵያ ሶስተኛው የኮቪድ-19 ማዕበል መቀስቀሱን የጤና ሚኒስቴር አስታወቀ።

በተለይ ካለፉት ሁለት ሳምንታት ወዲህ የቫይረሱ ስርጭት መጠን በፍጥነት እያሻቀበ መሆኑን ነው ያመለከተው። በዚህ በሶስተኛው ማዕበል እየታየ ያለው በዓለም በቅርብ ጊዜ እየተስፋፋ የመጣው ዴልታ የተሰኘው የኮቪድ-19 ቫይረስ ዝርያ መሆን ያለ መሆኑን ለማረጋገጥ ግን ገና ጥናት እየተካሄደ ነው ሲሉ የጤና ሚኒስቴር የኮሚኒኬሽን ዲሬክተር ዶክተር ተገኔ ረጋሳ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ አስረድተዋል። ለዝርዝሩ ፀሐይ ዳምጠው

የኢትዮጵያ ጤና ሚኒስቴር እንደገለጸው የኮቪድ-19 ወረርሽኝ ስርጭት ከሁለት ሳምንት በፊት አንድ በመቶ ነበር። ከዚያ ወዲህ ግን ስምንት በመቶ ሆኗል።

የሚኒስቴሩ የኮሚኒኬሽን ኃላፊ ዶክተር ተገኔ ረጋሳ ለአሜሪካ ድምፅ እንደገለጹት የቫይረሱ ስርጭት በፍጥነት መጨመሩ የሶስተኛው ማዕበል መከሰቱን ያመለክታል። እንግዲህ መረጃዎች የሚያሳዩት ኮቪድ አስራ ዘጠኝ በተለይም ከሁለት ሳምንት ወዲህ ስርጭቱ መጠንም በቫይረሱ የሚያዙ ሰዎች ቁጥር ደግሞ በጽኑም ላይ የሚገኙ የሚሞቱም ከጊዜ ወደ ጊዜ የጨመረ ነው የመጣው። የመጀመሪያ ዙር እና ሁለተኛ ዙር አልፈንበታል

ሁለተኛ ዙር በተለይም ከሁለት ሳምንት በፊት የነበረው በጣም የቀነሰበት የስርጭቱ መጠን በቫይረሱ የሚያዙ ሰዎችም ቁጥር፣ በጽኑ ሕሙማን ላይ የነበሩትም የሞቱ መጠን በጣም ቀንሶ ነበረ። እንግዲህ ቫይረሱ በባህሪው በየዙር እየተነሳ ዓለም ላይም በእኛም ሀገር አሁን እንግዲህ የሶስተኛ ዙር እየጀመረ ያለበት ሁኔታ ነው የሚያሳየው መረጃው። ይሄም ከሁለት ሳምንታት ወዲህ በየጊዜው እየጨመረ ያለው በተለይም ከፍጥነቱ አንፃር ስናይ

የሶስተኛው ዙር የኮቪድ አስራ ዘጠኝ ወረርሽኝ የጀመረበት ሁኔታ እንዳለ ነው መረጃ የሚያሳየው። ባዶ ሆኖ የነበሩ የጤና ተቋማት ዳግም በቫይረሱ ተጠቂዎች እየሞሉ ነው ያሉት ዶክተር ተገኔ ላብነትም ኤካ ኮቶቤ ሆስፒታልን ጠቅሰዋል። መጀመሪያው ዙርና በሁለተኛው ዙር በሀገራችን የታየው የቤታና አልፋ የሚባለው የቫይረስ አይነት ነበረ። ያ በምርመራ የተረጋገጠበት ሁኔታ ነበረ። ሶስተኛው ዙር የአልፋ ወይ የቤታ

ወይስ አዲሱ ዓለም ላይ የተከሰተው እና በአፍሪካም ብዙ ሀገሮች እየተስፋፋ ያለው የዴልታ ቫይረስ ነው ወይ የሚለው እየተጠና ነው ያለው። እሱን በአጭር ጊዜ ውስጥ ጥናቱ አልቆ ሲረጋገጥ የሚንገልጽ ይሆናል። አሁን ሊያሳስበን የሚገባው የፍጥነቱ ነው። በዚህ ሳምንት ብቻ ስናይ መረጃ የሚያሳየው በጣም የጨመረ ነው ያለው የኮቪድ አስራ ዘጠኝ ሕክምና ማዕከላት ላይ ቁጥሩ በጣም ቀንሶ ነበረ። የሚያዙ ሰዎችም የሚገቡ ሰዎችም በጣም ቀንሶ ነበረ።

አሁን ላይ ግን በዚህች ሁለት ሳምንት ጊዜ ብቻ አንዳንዱ ቦታ የሞላበት አልጋዎች የተያዙበት የ

መተንፈሻ አካሎች በሙሉ የተያዙበት ሁኔታ ተፈጥሯል። ለምሳሌ የኤካ ኮተቤ ሆስፒታል፣ ይሄም በግልጽ ባለፈው ጊዜ ገልጸዋል። ሌሎችም ላይ የጨመረ ነው ያለው። በዚህ ፍጥነት ከቀጠለ በጣም አሳሳቢ ነው የሚሆነው። የዛሬውን መረጃ ሳይጨምር በኢትዮጵያ ከሶስት ሚሊዮን ሰዎች ናምና ተወስዶ ከሁለት መቶ ሰማኒያ አራት ሺ አምስት መቶ በላይ ሰዎች በቫይረሱ ተጠቅተዋል። ከቫይረሱ ያገገሙ ሰዎች ቁጥር ደግሞ ሁለት መቶ ስልሳ አራት ሺ ስድስት መቶ

73 መሆኑ ተጠቁሟል። በቫይረሱ ሳቢያ ኢትዮጵያ 4430 ሰዎችን በሞት አታለች። የጤና ሚኒስቴር መረጃ እንደሚያመለክተው የኮቪድ-19 ጥንቃቄዎች እየተተገበሩ አይደለም። ሕብረተሰቡም ሆነ የሚመለከተው አካል ትኩረት ሊሰጠው ይገባል ያሉት ዶክተር ተገኔ የአፍና የአፍንጫ መሸፈኛ ጭንብል በመጠቀም ዙሪያ እየታየ ያለው ችለተኝነት አሳሳቢ ነው ብለዋል። ማስክ አጠቃቀም በጣም እንደወረደ ነው የሚያሳየው

የሚጠኑ የዳሰሳ ጥናቶች አሉ። ያም የሚያሳየው በጣም የቀነሰበት ሁኔታ እንዳለ ነው። እንግዲህ ከስርጭት አንጻር ያለው በየጊዜው ጨመረ መምጣቱን ነው። ላብራቶሪ ምርመራ

ቫይረሶችን እየተሻሻለ መጥቷል። ከሰባት ሺህ እና ከዛ በላይ በየቀኑ እየወጣ ነው ያለው። እንግዲህ ቫይረሱ የሚገኝባቸው ሰዎች አምስት መቶ እና ከዛ በላይ ስድስት መቶ እንደዚህ እየታየ ነው ያለው። ይሄ ሊያሻቅብ ይችላል። ፍጥነቱ የሚያሳየው እሱ ነው እና በጣም ጥንቃቄ ማድረግ ያስፈልጋል። ጥንቃቄ እርምጃዎችን መጀመር ማሻሻል፣ ሁሉም ህብረሰባችንም የሚመለከተው አካል በተለይ ምሳሌ በመሆን የአፍና የአፍንጫ መሸፈኛ ማስክ ማድረግ አላስፈላጊ መሰባሰቦችን

ማስቀረት፣ መቀነስ ካልተቻለም ደግሞ በመመሪያው መሰረት ርቀትን ጠብቆ መያዝ የሚገባውን ሰው በማድረግ ስብሰባዎችን ማድረግ ያስፈልጋል።

ኢትዮጵያ ከወራት በፊት መስጠት የጀመረችውን የኮቪድ-19 መከላከያ ክትባት አጠናክራ ቀጥላለች ብለዋል ኃላፊው። እንግዲህ መረጃ የሚያሳየው እስካሁን የተከተቡ ሰዎች ቁጥር ሁለት ሚሊዮን ሁለት መቶ ስልሳ ሰባት ሺህ ሁለት መቶ አምሳ አራት ነው። በመሀል ላይ የክትባት እጥረት አጋጥሞ ነበር። በተለይ በህንድ ሀገር በተከሰተው የቫይረሱ ከፍተኛ ስርጭት እና ብዙ ሰዎች በዚህ ቫይረስ ህይወታቸው አልፈዋል። በዛ ምክንያት የህንድ መንግስት የአስትራዜኒካ

የሚባለው ክትባት በተለይ ከሀገር ውስጥ እንዳይወጣ ከልክሎ ነበረ። ከሱ ጋር ተያይዞ ዓለም ላይ የክትባት እጥረት ተከስቶ ነበረ። ያንን በተለያየ ስትራቴጂዎችን በመቅረጽ በተለይ ኮቫክስ የሚባለው ጥምረት ጋር በመስራት እና እንዲሁም የተለያዩ መንግስታትን ኮሚኒኬት በማድረግ ረጂ ድርጅቶችን፣ እንዲሁም ሀገር ውስጥ አቅምን ማገናዘብና በሌሎች ስልቶች በመጠቀም አሁን ክትባት ወደ ሀገር ውስጥ እየገባ ነው ያለው የጆንሰን ጆንሰን የሚባለው

ከአንድ ነጥብ ሁለት ሚሊዮን ዶዝ አግኝተናል። ሌሎችም የሲኖፋርምም እንደዚሁ በአጭር ጊዜ ውስጥ የሚገባም አለ። እንግዲህ አሁን ላይ ብዙ ስጋት የለም ከጥረት አንጻር፣ ሌሎችም ሞብላይዝ እየተደረገ ነው ያለው። አሁን ባለው ሁኔታ የኮቪድ አስራ ዘጠኝ ወረርሽኝ ስርጭት በፍጥነት መባባሱ ያሳሰበው የጤና ሚኒስቴር ህብረተሰቡ ተገቢውን ጥንቃቄ ማድረግ አለበት ስልም ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።

ፀሐይን ለዘገባው አመሰግናለሁ አድማጮች ተከታዩም ከኮቪድ-19 ጉዳይ ጋር ያቆየናል ታዲያ ወደ ኬንያ ነው የሚወስደን በኮቪድ-19 ወረርሽኝ ሳቢያ እንደ ኬንያ ያሉ በማደግ ላይ በሚገኙ አገሮች ውስጥ ሴቶች ከወንዶች ይልቅ ለስነ ልቦና ይበልጥ እንዲሁም ለኢኮኖሚ ችግር እንደተጋለጡ የሰብአዊ ረድኤት ቡድን አባላት ተናገሩ ይህንም በሴቶች ላይ በተለይ ይደርሳል ያሉትን ችግር ለመቅረፍ በመስራት ላይ ከሚገኙት የረድኤት ቡድን አባላቱ የአንዱን ስራ ቃኝቶ

ተከታዩን ዘገባ ያሰናዳው ናይሮቢ የሚገኘው ዘጋቢያችን ሌኒ ሩቫጋ ያደረሰንን ዘገባ ጽዮን ግርማ ይዛ ቀርባለች።

ኬንያዊቷ የውበት ባለሙያ ሲንቲያ ኦክዌ ከአራት ዓመታት በፊት የከፈተችው ንግድ ቤት ትርፍ ማምጣት በመጀመሩ ህይወቷ በተስፋ ተሞልቶ ነበር። ነገር ግን የኮቪድ አስራ ዘጠኝ ወረርሽኝ መከሰት ገቢዋን በሰማኒያ በመቶ በመቀነሱ የዕለት ተዕለት ኑሮዋን በትግል የተሞላ አደረገው።

በጣም ብዙ ሰዎች በኮቪድ-19 ምክንያት ህይወታቸውን አጥተዋል። እንዲሁም በጣም ብዙ ሰዎች ብዙ ነገሮችን አድርገዋል። እኔ በግሌ በኮቪድ ምክንያት ህይወቴም ምን እየሆነ እንዳለ ራሴን ለመረዳት የምክር አገልግሎት አግኝቻለሁ። ምክንያቱም ወረርሽኙ ባመጣብኝ ከባድ ችግር ምክንያት ጭንቀት ውስጥ በመግባቴ ራሴን ሳልጎዳ

የሆንኩትን ነገር አውቄ በደንብ መቋቋም እንድችል ይረዳኛልና። ኦኬ። በናይሮቢ ኪቤራ ከሚገኘው የመብቶች ትምህርትና ግንዛቤ ማዕከል የስልክ ምክር አገልግሎት አግኝታለች። ወልካም ቱ ክሩ ኬንያ ማይ ኔም ስ ኔሪያ ሀው ሜይ ሄልፕ ዩ። እንኳን ወደ ክሩ ኬንያ በደህና መጣችሁ። ኔሪያ እባላለሁ

ምን ልርዳችሁ? የምክር አገልግሎት ሰጪዎቹ አነስተኛ የስራ እድል እና በከፍተኛ የስራ ማጣት ውስጥ የተዘፈቁ ሴቶች ከወንዶች ይልቅ በወረርሽኙ ምክንያት የበለጠ ተጋላጮች ናቸው ባሏቸው ሴቶችና ሕጻናት ላይ አተኩረው ይሰራሉ። ኔሪያ አኮት በድርጅት ውስጥ ዋና አማካሪ ናት።

በኮቪድ ምክንያት ብዙ ነገሮች ተከስተዋል። የኢኮኖሚው ሁኔታ በእጅጉ አሽቆልቁሏል። ስራዎች ሲቀነሱ ተመልክተናል። ሴቶች ሲሰሯቸው የነበሩ ትንንሽ ስራዎች እንኳን አሁን የሉም።

አሁን ሴቶች በጣም በተወጠረና በጠበበ ህይወት ውስጥ ነው ራሳቸውን ያገኙት። የምክር አገልግሎቱ የሚደገፈው የሴቶችን መብት ጉዳይ ለሁለት አስር ዓመታት ሲያራምድ በቆየው ኬንያ ውስጥ በሚገኘው ኬር ኢንተርናሽናል በተሰኘ ዓለም አቀፍ የረዴት ድርጅት ነው።

ይህ ፈታኝ የሆነው የኮቪድ አስራ ዘጠኝ ወረርሽኝ ከጀመረበት ጊዜ ጀምሮ እስካሁን ወደ ዘጠኝ ሺ የሚጠጉ ሴቶች ቡድኑ የምክር አገልግሎት መስጠቱን የሴቶች ድምጽና የመሪነት ፕሮግራም ከፍተኛ ኃላፊ ዶሮሲ ኦሴዮ ለአሜሪካ ድምጽ ተናግረዋል።

በኮቪድ-19 ወይም በሌላ ሴቶችና ልጃገረዶች በሚያጋጥሟቸው ችግሮች ምክንያት ኬንያ ውስጥ ያለው የሥነ ልቡና እና የማኅበራዊ ገጽታ በጣም ጠንከር እያለ መጥቷል። እናም ከዚህ በኮቪድ-19 እና በሌላ ምክንያት በጤናቸው ላይ ጉዳት እንዳያስከትል የማኅበራዊና የሥነ ልቡና ድጋፍ

ልንሰጣቸው ይገባል። የተባበሩት መንግሥታት ድርጅት የኮቪድ-19 የታህሳስ ወር የስርዓተ ጾታ ግምገማ ሪፖርት በሴት ከሚመሩ የቤተሰብ አባላት መካከል ግማሽ ያህሉ በኮቪድ ምክንያት ኢኮኖሚያዊና ማህበራዊ ድጋፍ እንደሚያስፈልጋቸው አስቀምጧል። እንደ ኦኬዌ ላሉት በሺዎች ለሚቆጠሩ ሴቶች የምክሩ አገልግሎት በጣም አስፈላጊ የህይወት መንገድን አሳይቷቸዋል። በሌኒ ሩቫጎ ከናይሮቢ ለተጠናቀረው ዘገባ ጽዮን ግርማ

ዋሽንግተን ዲሲ ሲሆን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ በመጪው መስከረም ወር የቪዛ ጊዜያቸው የሚያበቃ 24 የሩሲያ ዲፕሎማቶች አገሩን ለቀው እንዲወጡ ዩናይት ስቴትስ መጠየቋን በዩናይት ስቴትስ የሩሲያ አምባሳደር አናቶሊ አናቶኖቭ

ማስታወቃቸውን ይመለከታል። ውሳኔው የመጣው ሩሲያ በሚገኘው የዩናይትድ ስቴትስ ኤምባሲ ውስጥ ይሰሩ የነበሩ የሩሲያ ሰራተኞችን ኤምባሲው እንዲያባረር የተገደደበትን ውሳኔ ተከትሎ በአጭር ጊዜ ውስጥ መሆኑም ተነግሯል። የአሜሪካ ድምጿ ዳሪያ ድግትስ ያደረሰችንን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።

የዩናይትድ ስቴትስ መንግስት ባለስልጣናት 24 የራሽያ ዲፕሎማቶች ከመስከረም 28 በኋላ አሜሪካን ለቀው እንዲወጡ ከመጠየቃቸው በስተጀርባ ምንም አይነት የፖለቲካ ጨዋታ የለም ይላሉ። የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ሁሉም ነገር ከቪዛ አሰጣጥ እድሳት ጋር የተያያዘ ነው ብለዋል። ዩናይትድ ስቴትስ ውስጥ የሚሰሩ ሁሉም የራሽያ ዲፕሎማቶች በየሶስት ዓመቱ የሚያልፉበት ሂደት መሆኑንም እንደሚከተለው ገልጸዋል።

ለራሽያውያኑ በየሦስት ዓመት የሚሰጠው የቪዛ ገደብ አዲስ ነገር አይደለም። እናንተም እንደምትገምቱት የቪዛው ጊዜያቸው በሚያልቅበት ወቅት እነዚህ ሰዎች ወይም አገሪቱን ለቀው መውጣት ይጠበቅባቸዋል፣ አሊያም ለቪዛው እድሳት ማመልከት ይኖርባቸዋል።

ይሁን እንጂ የራሽያ ባለስልጣናት በአደባባይ ሲናገሩ ዩናይትድ ስቴትስ የቪዛ አሰጣት ሂደቱን ጥብቅ በማድረግ ራሽያኑ ከሀገር እንዲወጡ እያስገደዱ ነው ብለዋል። ውሳኔው የመጣው ራሽያ በሞስኮ የሚገኘው የአሜሪካ ኤምባሲ የሩሲያ ዜጎችንም ሆነ የሌሎች ሶስተኛ ወገን ሰራተኞችን እንዳይቀጥር ገደብ ከጣለች አጭር ጊዜ በኋላ ነው።

በዚያ ውሳኔ መሰረት ዩናይትድ ስቴትስ 180 የሚሆኑ የአገር ውስጥ ሰራተኞችን ለማሰናበት ተገድዳለች። ባለሙያዎች እንደሚሉት ያ መሆኑ ደግሞ በኤምበሲው ላይ ተጨማሪ ጫናን ፈጥሯል። ከዩናይትድ ስቴትስ የሰላም ተቋም ዶናልድ ጆንሰን እንዲህ ያስረዳሉ። የቪዛ ጉዳይ በጣም አስፈላጊ ነገር ነው።

ለራሺያ ተማሪዎች ዩናይትድ ስቴትስን መጎብኘት ለሚፈልጉና ለመሳሰሉት እንደሚደረገው ሁሉ እዚህም ተመሳሳይ ነው። ወደ ዩናይትድ ስቴትስ ለመምጣትም ቪዛ ያስፈልጋል። ለኤምባሲው የሚቀርበው ጥያቄ ብዙ ነው። በሞስኮ ያለው ትልቅ ኤምባሲ እንኳ ሳይቀር ተጨማሪ እርዳታ ያስፈልገዋል። ያ ማለት የዩናይትድ ስቴትስ መንግስት ከዚያው ከራሺያ ውስጥ ተገቢውን ማጣራት ካደረገ በኋላ አስፈላጊውን ስራ የሚሰሩ የራሺያ ዜጎችን ይቀጥረዋል ማለት ነው። ብዙ ጊዜ የቪዛውን ስራ ያግዛሉ። በዚያውም ደግሞ በሁለቱ ሀገሮች መካከል ለሚፈጠረው ወዳጅነት

እንደ አንድ የማጠናከሪያ መንገድ ሊታይ ይችላል። ክሬምሊን ራሽያ ውስጥ በሚገኘው የአሜሪካ ኤምባሲ ውስጥ የሚሰሩ የራሽያ ዜጎችን ፈቃድ እንደምታቆም ያስታወቀችው ባለፈው ሚያዝያ ወር ነበር። ከዚያን ጊዜ አንስቶ እስካሁን ድረስ በዋሽንግተን እና ሞስኮ መካከል በአነስተኛ ደረጃ ባሉ ዲፕሎማቶች መካከል ሲደረግ የቆየው ፍልሚያ ከትራምፕ አስተዳደር ጀምሮ የነበረ ነው።

የምልልሱ ፍልሚያ ከፍተኛውን ደረጃ የያዘው ባለፈው የካቲት መጨረሻ በአሜሪካ የራሽያ አምባሳደር አናቶሊ አናቶኖቭ ወደ ራሽያ ተጠርተው ከነበሩበት ጊዜ ጀምሮ ነው። ዘግየት ብሎም በራሽያ የአሜሪካ አምባሳደር ጆን ሱሊቫን ተጨማሪ መመሪያ ለመቀበል ወደ ዋሽንግተን እንዲጠሩ ተደርገዋል።

ሁለቱም ዲፕሎማቶች ወደ ስራ ቦታቸው የተመለሱ እንዲሁም ፕሬዝደንት ባይደን እና ፕሬዝደንት ፑቲን ባለፈው ሰኔ ተገናኝተው የተነጋገሩ ቢሆንም በሁለቱ አገሮች መካከል ያለው ግንኙነት አሁንም እንደቀዘቀዘ ነው። ባለሙያዎች የአሁኑ ሁኔታ በሁለቱ አገሮች መካከል ያለውን አስቸጋሪ ግንኙነት የበለጠ ያባብሰዋል ይላሉ። ከአትላንቲክ ካውንስል ጆን ኸርበስት እንዲህ ብለዋል።

የክሬምሊን መንግስት ፍላጎታችንን የሚቃረን አደገኛ ፖሊሲዎችን እያራመደ ነው። ቀዳሚው እርምጃችን ጠንካራና እነዚህም ፖሊሲዎች በዋናነት የሚያስቆም መሆን ይኖርበታል። በዲፕሎማሲው መካከል ወዲያና ወዲህ መጓተት ቢኖርም የሞስኮና የዋሽንግተን ባለሥልጣናት ግን በሁለቱ አገሮች መካከል ያለውን ስትራቴጂክ ግንኙነት ወደ ላቀና ከፍ ወዳለ ደረጃ ለማሸጋገር ቁርጠኝነቱ ያላቸው መሆኑን ይገልጻሉ።

ድርጀን፣ ለዘገባው አመሰግናለሁ። አድማጮች፣ ቀደም ብለን በመግቢያው ወደ አስተዋወቅናችሁ ዘገባ ነው ወስዳችሁ

አፋር ክልል ውስጥ ከጦርነት ሸሽተው ጋሊኮማ መጠለያ ጣቢያ ተጠልለው በነበሩ ተፈናቃይ ሲቪሎች ላይ የክልሉ ባለሥልጣናት ሰሞኑን ህወሓት አደረሰው ባሉትና ባለፈው ሐሙስ በተፈጸመ ጥቃት ከሞቱት ከሁለት መቶ በላይ ሰዎች 50 የሚደርሱት አስከሬናቸው እስካሁን ያለመገኘቱን የክልሉ ሴቶችና ሕፃናት ቢሮ አስታወቀ። ከ50 በላይ ሰዎችም ቀላልና ከባድ የአካል ጉዳት ደርሶባቸው ሕክምና እየተሰጣቸው መሆኑን ነው የተገለጸው።

ጥቃቱና የደረሰውም ጉዳት በእጅጉ እንዳሳዘነው የተባበሩት መንግስታት የህጻናት አጣዳፊ እርዳታ ድርጅት ዩኒሴፍ አስታውቋል። በሌላ በኩል ደግሞ የዩኒሴፍ ዋና ዲሬክተር ሄንሪየታ ፎር ያወጡት መልእክት በእጅጉ አሳሳቢ እንደሆነ ዛሬ ባወጡት ትዊት የገለጹት የፌዴራል መንግስት ባለሥልጣናት የትግራይ መንግስት መምከኑንና

በክልሉ ስልጣኑ ጊዜያዊ አስተዳደሩ መሆኑን የሚናገሩት የሚናገሩበት መቀሌ የሚገኘው የትግራይ ክልላዊ መንግስት ነኝ የሚለው ህወሓት መር ባለስልጣን አማካሪ መሆናቸውን የሚነገረው ጌታቸው ረዳ አግባብ ካለው ምርመራ ከሚያካሄድ አካል ጋር ለመተባበር ዝግጁ መሆናቸውን የተናገሩት ዝርዝሩን መስፍን አራጌ ከደሴ አድርሶናል።

በጉሌና ወረዳ ከያሎ ከሎና ጋታ አካባቢዎች የተፈናቀሉ ሰላሳ ሺህ ሰዎች በተጠለሉበት ጋሊኮማ መጠለያ ጣቢያ ባለፈው ሐሙስ ሌሊት ጁንታ ብለው የጠሩት ኃይል ተኮሰው ባሉት ከባድ መሳሪያ ከሁለት መቶ በላይ ሰዎች መገደላቸውን የአፋር ብሔራዊ ክልላዊ መንግስት ሴቶችና ሕጻናት ቢሮ ኃላፊ አይሻ ይሱፍ ገልጸዋል። ከባድ ችግር ነው የኛ ሕዝብ እያሳለፈ ያለው በተለይ ደግሞ ጦርነቱ ከተነሳ በኋላ ጋሊኮማ አንድ መጠለያ ሲኖሩ የነበሩት ሕዝብ ላይ ነው። ጦርነት ሜዳ ላይ ሳይሆን ያንን ጦርነትን ፈርሶ የተጠለሉ ሰዎች ነው

ነው ያጠጣው ማለት ነው። እዛ ላይ በጣም በሚያሳዝን ሁኔታ ሰላሳ ሺህ ህዝብ እዚያ ያሳፈርነው ሁለት መቶ ሰዎች አሁን ሬሳቸው ተገኝቷል። አርባ ስምንት በላይ ግን አልተገኘል። በጥቃቱ ጉዳት የደረሰባቸው ህፃናት፣ ሴቶችና አዛውንት መሆናቸውን የቢሮ ኃላፊዋ ለአሜሪካ ድምጽ ተናግረዋል። ወደ አራት

ወረዳ የኛ ህዝብ ተፈናቅሏል ግን አሁን ተጠልሎ ያለው የተፈናቀለው ህዝብ ግን የተጎዳብን በጣም በአሳዛኝ ሁኔታ አንድ መቶ ሰባት የሚያህሉ በጣም ትናንሽ ልጆች ናቸው። ከዚያም ሰላሳ ሁለቱ ደግሞ ሴቶች ናቸው። ስልሳ አንድ ደግሞ አዛውንትና ወጣቶች ናቸው የሚገኙበት። አርባ ስምንት በላይ እስካሁን ሬሳው እየተፈለገ ነው ያለው። ተጠልለው ትምህርት ቤትና ጤና ቦታዎች ነበሩ። እነዛም ሲቃጠሉ ያ ሬሳ እስካሁን ድረስ እጃችን ላይ ያለው ያ ነው። ከተገደሉት በተ

ተጨማሪ ከባድና ቀላል የአካል ጉዳት የደረሰባቸው ብዙ ሰዎች ዶክተር ሪፈራል ሆስፒታል ውስጥ ሕክምና እየተከታተሉ መሆናቸውን ወይዘሮ አይሻ ገልጸዋል። ሆስፒታል ላይ ብዙ ሰዎች ቆስሎ እግራቸው ተቆረጠ፣ ብዙ የተለያየ በጣም ዘግናኝ ድርጊት የሆኑባቸው ሰዎች ሕክምና እኛ እንደ ክልሉ ሴቶች እና ህጻናት ቢሮ ሂደን ጎብኝተናቸው ምግብ፣ አልባሳት እና የመሳሰሉትን ወሰት ነገር በቃ እነሱን አጠቃላይ የተጎዱት ሰዎች ጉብኝት አድርገናል። እዛ ውስጥ

ሰዎቹ ተጎጆዎች እዛም ውስጥ እኛም ሴቶች ነው ያገኘነው። ያው እንደሚታወቀው የሆነ ጦርነት ሲከሰት አብዛኛው ተጎጂ ሴቶችና ህጻናት ናቸው። ወንዱ እንኳን ያው ሊመክትና ሊከላከል ይችላል። ሴቶች ናቸው መጠለያ ላይ አብዛኛው አሁንም ያሉት እና እነሱ ውስጥ እግራቸውም ተቆረጡ። በጉብኝቱ ሰዓት ላይ ህጻናቶችን አግኝተናል። ድርጊቱ በጣም የሆነ ዘር ማጥፋት ካልካላል ነው በስተቀር ይሄ ሌላ አይደለም። ኖርማል የሆነ ሰው ሊያደርገው የሚችል ነገር አይደለም። ትግል ላይ መሸ

እነሱን የማውጣት ስራ ነው እየሰራ ነው ያለ፣ ነው ማለት እነሱን ፈርተዋል። ያንን ክስተት ካዩ በኋላ ላይ ህዝቡ የመደናገጥ ነገር አለ። እነሱን የማረጋጋትና እነሱን ከዛ ቦታ ላይ የማውጣት ስራ ነው እየተሰራ ያለው። እንደ በሌላ በኩል የክልሉ ማረሚያ ቤቶች አስተዳደር ምክትል ኮሚሽነር መሐመድ አህመድ ያሉ አካባቢ ተቀሰቀሰ ያሉት ወታደራዊ ግጭት ወደ ጉሌና አውራና ጉባ አካባቢዎች እንደተስፋፋ ተናግረዋል። ከያሎ ከካሎን ና ከገት አካባቢ የተፈናቀሉ ሰዎች በትምህርት ቤትና በጤና ጣቢያ ላይ የተሰበሰቡ ሰዎች ነበሩ በሌሊት

አጥቂዎች ከባድ መሳሪያ መተኮስ ሲጀምሩ እዛ ዜነጣቂያው እና ትምህርት ቤት ላይ ከባድ መሳሪያ ሲያልፍ እዛ ላይ የነበሩ የተፈነቀሉ ወደ ሰላሳ ሺህ የሚጠጋ ሰው ነው የተባለው። እነዚ ሰዎች ላይ ጉዳትም ደርሷል ሞትም ደርሷል። እዛ ለነዛ ሰዎች የተሰበሰበ ምግቦች ነበሩ። እነዛም የመካጣል ሁኔታ እና እነዚ ላይ ከባድ ጉዳት ደርሷል። መቼ ነው ይሄ የሆነው? ባለፈው ሐሙስ ወጣቶች እና ሌሎች ሰዎች ቦታው ላይ ትንሽ አልነበሩም። የተሰበሰቡ አረጋውያን፣ ሴቶች፣ ህጻናት ነበሩ በአብዛኛው በጋሊኮማ መጠለያ ጣቢያ ሰላሳ ሺህ ተፈናቃዮችን ለመመገብ የተሰበሰበ ምግብ

ተቃጥሏል። በተፈናቃዮቹ ላይ ስነልቦና ጫና ደርሷል። ነፍሰ ጦር እናቶች ግጭቱን ሽሽት በወጡበት መንገድ ላይ ወልደዋል። ወታደራዊ ጥቃትና ወረራ ፈጸመ ባሉት ህዋት ንብረት ተዘርፏል ሲሉ የሚናገሩት ኮሚሽነሩ በተለይ ህጻናት፣ እናቶች የጉዳቱ ተጠቂዎች መሆናቸውን አረጋግጠዋል። አሁንም ቢሆን ግጭቱ አለ። እዛም አካል ላይ ብዙ በጦርነቱም የሞቱ ሰዎች አሉ እና ሲቪሊያን የሚባል ሰዎች አብዛኛው ታርጌት ተደርጓል። እዛች ቦታ ላይ ማለት ነው። ዛፍ የወለዱ አሉ። ህጻናት ደግሞ እንደዚሁ ወልዶ እዛው መንገድ ላይ የወለዱ ሴቶችም አሉ

ሴቶችና ህጻናት ተፈናቅለ በጣም ባስቸጋሪ ሁኔታ ነው የሚገኝ ጠው ላይና ሁኔታው ትንሽ ከበድ ያለ ነበር። እንግዲህ የነበረው ሁኔታ በዚህ ግንባር ኒብረት ኒብረት ዘረፋ ሌላ ሌላ። አሁን ግን ሴቶችና ህጻናት በአብዛኛው ከዛ ቦታ ተፈናቅሎ አብዛኛ የተወሰኑ ሰዎች ከተሜ ወደ ጭፍራ ነው ያሉት ከውዋና ከአውራ የተፈናቀሉት ጭፍራ ሌሎች ደግሞ ጭፍራ ላይ ናቸው ከአውራና ከውዋ የተፈናቀሉት አሁን ቅድም ያልቁ ጉዴናና ያለው ተፈናቃዮች ናቸው። ሌሎች ደግሞ ገጠር ላይ በየ ጽርጋ ቁጡ በየእንትኑ ማቹና እንትኑ በቁጥር አላወቅንም።

በተለይ ከክልሉ መዲና ሰመራ ከአንድ መቶ ሀምሳ ኪሎ ሜትር በላይ ርቆ የሚገኙ የጋሊኮማ መጠለያ ጣቢያ አካባቢው አሁንም የሚያደጋ ቀጠና መሆኑን የገለጹት ምክትል ኮሚሽነሩ ተፈናቃዮቹን አንጻራዊ ሰላም ወዳለበት የማሸጋገር ስራ እየተሰራ መሆኑን ጠቅሰዋል። የተወሰነ የካው ከተማ ወደ ጭፍራ ተሰብስቧል። የተወሰኑት ደግሞ ህዋ ወረዳ ራግዴን ይባል የምትባል አንድ ልሳ የተወሰኑ ሰዎችን ተሰብስቦ ንስት የቻለውን ነገር እየረዳ ነው። ከመስ የተወሰነ ነገር ጭፍራ ያሉ ተወሰነ ነገር ራተዋል። አሁንም ግን በቂ አይደለም። አሁንም ቢሆን

ግን ከፋ ካለ ግን አሁን ለዳግም መፈናቀል ማደረጋቸው አይቀርም። እሱንም ግን አሁን ማርቀን የት ይሻላል የት ማይዳልበት ብለን ሌላ የምንመርጠው ቦታ ይኖራል። ግጭቱ ከተቀሰቀሰ ጀምሮ በክልሉ ዘጠኝ መጠለያ ቦታዎች ተዘጋጅተው ተፈናቃዮቹ እንዲያርፉ እየተደረገ መሆኑን ከአመራሮቹ የደረሰን መረጃ ያመለክታል። በሌላ በኩል ደግሞ የዩኒሴፍ ዋና ዳይሬክተር ሄንሪየታ ፎር በትምህርት ቤቶችና ጤና ተቋማት ውስጥ በተጠለሉ ሰዎች ላይ በደረሰ ጥቃት ከሁለት መቶ በላይ ሰዎች መገደላቸው ከሞቱትም ከአንድ መቶ በላይ የሚሆኑት ሕጻናት መሆናቸው

በጽኑ እንደሚያሳስባቸው ገልጸዋል። የትግራይ ክልላዊ መንግስት ነው የሚለው የህወሀት መር ባለስልጣን ጌታቸው ረዳ ስለተፈጸመው ጥቃት አግባብ ካለው ምርመራ ከሚያካሄድ አካል ጋር ለመተባበር ዝግጁ መሆናቸውን ተናግረዋል። አቶ ጌታቸው ረዳ በትዊተር ገጻቸው አስተላልፈውታል በተባለው መልእክት በሐምሌ መጨረሻ ጋሊ ኮማ ላይ የመንግስት ሰራዊት ጥቃት ሰንዝሮ እንደነበር ጠቅሰው ምግብ የተከማቸባቸውን መጋዘኖች በመሸሽ ላይ የነበረው የመንግስት ኃይል አቃጥሏቸዋል ብለዋል። ኃይሎቻቸው ጥቃቱን ካከሸፉ በኋላ ወደ ሰፈራቸው መመለሳቸውን በትዊታቸው የጠቀሙት አቶ ጌታቸው ይህው ትዊት መንግስት ህጻናትን ለአደጋ ማጋለጥ እንጨ

አድራጎትን ከህወሓት ኃይል ጋር ሊያገናኙ እንደሚችል ያላቸውን ግምት ገልጸዋል። የትኛውም አይነት የጦር መሳሪያ አያንበረክከንም ሲሉ ከቀናት በፊት የገለጹት የክልሉ ርዕሰ መስተዳደር አወል አርባ አንዳንድ ሰዎች ወረራ የተፈጸመብን ከኦሮሚያ ክልል የመጡ ሰራዊቶችን በመቀበላችን ነው ብለው ያምናሉ። ይህ ግን ስህተት ነው። እውነቱ እኛን ከኢትዮጵያ በኃይል ለመነጠል ታስቦ የተፈጸመ ነው ማለታቸውን ጠቅሶ የፈረንሳይ ዜና አገልግሎቱ አጃንስ ፍራንስ ፕሬስ መዘገቡ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን

መስፍን አድራጌን ለዘገባው አመሰግናለሁ። አድማጮች፣ አሁን ልዩ ማሳሰቢያ

ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ ም ጀምሮ በኢትዮ ሳት በሳተላይት ኤን ኤስ ኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢ ኤች 7 በዳውን ሊንክ ቢም ኢስት አፍሪካ

በዳውንሊንክ ፍሪኩንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምስዋኤምኤስ በዳውንሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢኤስ2 ወይም ኪፒኤስኬ ላይ ያገኙናል። ጋቢና ቪዬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።

አዎን ራዲዮ፣ በቴሌቪዥን ቪኦኤ ጋቢናን ተከታተሉ። በዚህ በዋናው ስርጭታችንም አድማጮች በተመሳሳይ በቅርቡ የምንጀምር መሆናችንን በኦሮምኛና በትግርኛ ስርጭቶችም እንዲሁ ዝግጅቱ እንደተጠናቀቀም እናስተዋውቃለን። ተከታተሉ አድማጮች። አሁን በትምህርት ላይ ያተኮረ ቅንብር ነው ተከታዩ። ለመሆኑ ልጆቹ ትምህርት ቤት መሄድ ቢጠሉ ምን ያደርጋሉ?

ህጻናት የትምህርት መማሪያ ጊዜያቸው ደርሶ ወደ ትምህርት ቤት ሲገቡ ወይም ካደጉ በኋላ በሕይወታቸው በሚደርሱ የተለያዩ ገጠመኞች ሳቢያ ትምህርት ቤት መሄድ ሊፈሩና ሊጠሉ ይችላሉ። በተለይ ከፍ እያሉ ሲሄዱ ትምህርት ቤት ውስጥ ሊያጋጥማቸው የሚችል ዝቅተኛ የመሆን ስሜት፣ የአካባቢ መቀየር፣ በወላጅ መሀል የሚደርስ ፍቺ ወይም ሞት ልጆች ትምህርት ቤት መሄድን እንዲጠሉ ሊያደርጋቸው ይችላል።

ስምኝሽ የቆየ ይህን ሁኔታ ይህ ሁኔታ ሲያጋጥም ልጆች ፍርሃታቸውን ማሸነፍ እንዲችሉ ምን ማድረግ ይቻላል ስትል ወላጆችንና የቤተሰብ አማካሪ አነጋግራ የሚከተለውን አሰናድታለች። ፍቅረ ሰላም ጌትነት የስምንት ዓመትና የአምስት ዓመት ልጆች እናት ናት። አሁን በትምህርታቸው ጎበዝና ታታሪ የሆኑት ልጆቿ ግን ትምህርት ሲጀምሩ ትምህርት ቤት ላለመሄድ በጣም ያስቸግሯት እንደነበር ታስታውሳለች በተለይ

የመጀመሪያ ልጇ ከሶስተኛው ቀን ጀምሮ አልሄድም ማለት ጀመረ። ጠዋት ላይ ገና ከእንቅልፉ ሲነሳ ትምህርት የለም አይደል? አልሄድም ማለት ምናምን እያለ ያለቅስ ነበር እና በጣም በጣም ያስቸግረን ነበር፣ የመጀመሪያው አካባቢ የመጀመሪያ ልጇን ያክል አይሁን እንጂ ሁለተኛ ልጇን በተመሳሳይ ትምህርት ቤት ላለመሄድ ጥረት ታደርግ እንደነበር ፍቅረ ሰላም ትናገራለች።

በአብዛኛው ይህን ጥላቻቸውን የሚገልጹትም በማልቀስና ትምህርት ቤት ላለመሄድ የተለያዩ ሰበቦችን በመፍጠር ነበር። አትሄዱ ይላል። እፈራለሁ፣ በቃ ከቤት መውጣት አልፈልግም የሚል ነበረ። ግን በዋናነት የምናየው የነበረው ባህሪ እና ወይም ስንጠይቀው ከተመለሰ በኋላ ምን ምን አጋጠመ? ምን ሆንክ? ምናምን ስንለው ደጋግሞ ያነሳ የነበረው እኛ ቤት የምናደርገው የነበረውን ልምድ

የተለየ ኢንቫይሮንመንት ስለሆነበት እዚህ ነው መሆን የምፈልገው፣ በዚህ አሻንጉሊቴ ነው መጫወት የምፈልገው ምናምን ነበር የሚለው። ማታ ላይ ሲመጣ እንጠይቀዋለን። ትንሿም እንደዛ ነው ከሱ ጋር መዋል ይፈልጋለው

ምናምን ስላለች። ስለዚህ ቤት ያለውን ነገር እንዲህ ያረጋሉ ወይም ከኛ ጋር ያለውን ነገር ማለት ነው። በዩናይትድ ስቴትስ ቴክሳስ ግዛት የጋብቻና የቤተሰብ አማካሪ እንዲሁም ጸሐፊና አሰልጣኝ የሆኑት ዶክተር ሙላቱ በላይነህ እንደሚያስረዱት ይህ አይነቱ በህጻንነት እድሜ ላይ ትምህርት ቤት የመሄድ ፍራቻ ወይም ጥላቻ የሚከሰተው በእንግሊዝኛው ሰፓሬሽን አንዛይቲ ተብሎ በሚጠራው መለየት የሚፈጥረው ጭንቀት ምክንያት ነው።

በማልቀስ ሊገልጡት ይችላሉ በመታመም ሊገልጡት ይችላሉ ነጭናጫ በመሆን ትኩረት በማጣት በተለያየ በተለያየ ነገር ሊገልጡት ይችላሉ በተለይ ህጻናቶች በሆኑበት ላይ መነጫነጭ ማልቀስ

ራሱ በደበቅ ወላጆቻቸውን ይዘው አለቅ ማለት እንደሱ እንደሱ አይነት ሊያሳዩ ይችላል። ትምህርት ቤት የመሄድ ጥላቻ ወይም ፍራቻ በህጻናት ላይ ብቻ ሳይሆን በሁሉም የእድሜ ክልል ላይ ባሉ ልጆች ላይ ሊደርስ ይችላል። ለዚህ ምክንያቱ እንደየእድሜያቸው እና የአናኗሯቸው ሁኔታ እንደሚለያይ ዶክተር ሙላቱ ያስረዳሉ። ልጆች የሚተማመኑበት፣ የሚስማማቸው ደና ጥበቃ የሚሰማቸው፣ የማይጎዳቸው፣ ሰላም የሆነ ቦታ

ይፈልጋሉ እና ያንን ምናልባት የአንድ ጸጥታና ደህንነት ጥበቃ ያለበት ቦታ ሲያጡ፣ በተለይ ደግሞ አሁን ባለንበት ሁኔታ የኮቪድ የበሽታ ሁኔታ አለ። ከዛ ደግሞ ወደ ሀገራችን ስንወስደው ደግሞ አሁን ያለው የጦርነት ሁኔታ አለ። ይህ ለልጆች በጣም ኃይለኛ ጭንቀት ነው የሚፈጥርባቸው። ቤታቸው ውስጥ ደግሞ ያለ የእናትና የአባታቸው ስምምነት አለመኖር፣ ሴፍ ያልሆነ ቦታ መሆን ያ የሚፈጥርባቸው ስሜት አንዳንዶቹ ደግሞ ትምህርት ቤት ሂደው ከአሁን በፊት የገጠማቸው ጥቃት

ስድብ፣ ነቀፌታ ካለ መሸማቀቅ ካለ ወደ ትምህርት ቤት ለመሄድ እና ተመልሶ ለመማር ኃይለኛ ፍርሃት ሊጥልባቸው ይችላል። ሌላው ለልጆች ትምህርት ቤት መጥላት ምክንያት የሚሆነው ደግሞ በቤተሰብ መሀል የሚደርስ ግጭት ወይም በትምህርት ቤት ውስጥ የሚያጋጥም የዝቅተኝነት ስሜት በስነ ልቦናቸው ላይ የሚያሳድረው ተጽዕኖ እንደሆነ ዶክተር ሙላቱ ጨምረው ያብራራሉ። ሁሉ ነገር አንተ ትምህርት ስለማትወድረው ስለምጠላ ነው ብቻ ሰው ልጆቻችን ሊታመሙ ይችላሉ።

በተለይ የመጨናነቅ፣ የውጥረት፣ የጫና፣ የዲፕሬሽን፣ የህድባት የሚባለው የአእምሮ ጤንነት የስሜት መረበሽ የጤና መጓደል ሊገጥማቸው ይችላል። ና ዝም ብለን በደፍጣጣው ከማውገዝ ና በደፍጣጣው የሆነ ነገር ከምንላቸው ምንድሁ ነው ሊሆን ይችላል በተለይ ቅድሜ ዘርዘር ኩላሽ ይሄ የሰላም የተረጋጋ ነገር አለመኖር ስሜታቸውን ሊረብሻቸውና

የተለያየ ፍርሃት አእምሯቸው ከአቅም በላይ ከማሰብ በላይ አልፎ ሀይለኛ ውጥረትና ጭንቀት ውስጥ ሊያስገባቸው ይችላል እና ስለዚህ የጤና መጓደልም ሊሆን ይችላል። ከዚህም በተጨማሪ በትምህርት ደረጃ ዝቅተኛ መሆንና ከሌሎች ተማሪዎች ጋር አብሮ መሄድ አለመቻልም እንዲሁ ለትምህርት ቤት ጥላቻ አስተዋጽኦ ያደርጋል። በተለይ ወላጆቻቸው ለስራ ወይም ለኑሮ የሚኖሩበትን ቦታ ወይም ሀገር ቀይረው ወደ አዲስ ቦታ ሲሄዱ ይህ አይነቱ ችግር ጎልቶ ሊታይ ይችላል።

ከአንድ ሰፈር ወደ ሌላ ሰፈር፣ ከአንድ ከተማ ወደ ሌላ ከተማ፣ ከአንድ ሀገር ወደ ሌላ ሀገር ቦታ ሲቀይሩ ባለው ሽግግር ልጆች ለተለያየ ነገር ተጋላጭ ሊሆኑ ይችላሉ። አንደኛ ለማንነት ቀውስ ተጋላጭ ሊሆኑ ይችላሉ። ለተለያየ ድባቴ ለዲፕሬሽን አልፈው ሊሰጡ ይችላሉ። ለተለያየ ከቁጥጥር ውጭ ለሆነ ጭንቀት አልፈው ሊሰጡ ለአንዛይቲ አልፈው ሊሰጡ ይችላሉ። አንዳንዶቹ በጣም ሲሪየስም ከሆነ ደግሞ ሱሳይዳል እራሳቸውን ለማጥፋትም አልፈው ለመሰጠት ምክንያቱም ብዙ ነገር ባዶ ሊሆንባቸው ተስፋ መቁረጥ

የእኛ ሀገር ሰው ደግሞ ያው ከበላን ከጠጣን ልጅ ማሳደግ እንደሱ ብቻ መስሎ ስለሚታየን ጠገበ ልንል እንችላለን። አንደርስታንድ ላናረጋቸው እንችላለን። እና ስለዚህ ወላጆች እንደዚህ አይነት እርምጃ ሲወሰድ ልጆችን አንደርስታንድ ማድረግ፣ ሁኔታቸው ማየት፣ ትኩረት ማድረግ ጥሩ ነው። ላል ልጆቻቸው ትምህርት ቤት መሄድ የሚያስቸግሯቸው ብዙ ወላጆች ታዲያ በቁጣና በቅጣት ልጆችን ወደ ትምህርት ቤት እንዲሄዱ ለማድረግ ይሞክራሉ። ይህ አይነቱ አካሄድ ግን

በተቃራኒው ልጆች እንዲርቁና ሌላ መደበቂያ እንዲፈልጉ እንደሚያደርጋቸው የሚያስረዱት ዶክተር ሙላቱ መፍትሄው ለልጆች ጊዜ መስጠትና መነጋገር መሆኑን ያሰምሩበታል። ያልተለመደ ነገር ሲያሳዩ ያን ያልተለመደ ነገር እየተቆጡ ምናምን፣ ደግሞ ዛሬ እንዲሆናል ደግሞ እንዲሆናል እያሉ እየቆጡ ሌላ ጫና ከመጨመር ይልቅ ምንድነው ሰሞኑ ጥሩ አይደለም ምንድነው የማየው ብሎ

ያንን ተከታትሎ ልጆችን በተጣለበት ልዩ ትኩረት ጊዜ መስጠትና በተረጋጋና በፍቅር ከእነሱ ጋር መነጋገር መግባባት ጥሩ ነው። ልጆች ፍቅር ነው የሚፈልጉት። እንደገና መጮህ ቆጡኛል የሚል ሌላ ፍርሃት መጨመርና እነዚህ ልጆች የበለጠ ቤታቸውንም እንዲጠሉ፣ እንዲፈሩ፣ ብሎም ሌላ መደበቂያ እየፈለጉ ልጆቻችን ሳንፈልግ በገዛ እጃችን እንድናጣቸው ሊያደረጋን ስለሚችል

ጥሩ አድማጭ መሆን ያስፈልጋል። ዶክተር ሙላቱ አክለው ልጆች አብዛኛውን ጊዜያቸውን የሚያሳልፉት በትምህርት ቤት እንደመሆኑ መጠን ከትምህርት ቤታቸውና ከመምህራኖቻቸው ጋር የቅርብ ግንኙነት መፍጠርም ልጆችን ለመርዳትና ለማገዝ ቁልፍ መሰረት ነው ይላሉ። ወላጆች ከልጆቻቸው አስተማሪ፣ ከልጆቻቸው ጓደኛ፣ ከልጆቻቸው ጓደኛ ቤተሰብ ጋር በተቻለ መጠን ግንኙነቱ ምክንያቱም ልጆቻቸው በእነዚህ ሁሉ ነው የሚቀረጹት እና

ልጆችን የሚቀርሷቸው ልጆቻችን የሚቀርሷቸው በዙሪያችን ያሉትን በተቻለ መጠን አቅም በፈቀደ ና ጊዜ እየበጀቱ ጓደኝነቱን ወዳጅነቱን መፍጠርና መልካም ግንኙነት መፍጠሩ ልጆቻችን የበለጠ እንድንረዳቸው ና መረዳት ብቻ ሳይሆን በሚያስፈልግ ነገር በሚያስፈልግ ጊዜ እንድንረዳቸው

ይረዳናል ብዬ አስባል ፍቅረ ሰላምም ልጆቿ ትምህርት ቤታቸውን እንዲለምዱና እንዲወዱ ማድረግ የቻለችው በየቀኑ የሚያስጨንቃቸውንና የሚረብሻቸውን እንዲያካፍሉ በግልጽ በማናገርና ከትምህርት ቤታቸውና ከመምህራኖቻቸው ጋር በመነጋገር ነበር። ይህን በማድረጓ ልጆቿ ዛሬ ትምህርት ቤታቸውን ከመውደዳቸው በላይ ከጓደኞቻቸው ተግባቢና ውጤታማ መሆን ችለዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ

ስመኝሽን በትምህርት ላይ ላተኩረው ዝግጅቱ አመሰግናለሁ። አድማጮች፣ ፕሮግራማችን ሊገባደድ የቀሩን ጥቂት ደቂቃዎች ብቻ ናቸው። የምሽቱን ምርጥ ዜማ ለመጋበዝ ታዲያ ሰዓቱ ደርሷል። ድምፃዊው ተወዳጁ ድምፃዊ ቴዎድሮስ ታደሰ ነው። እረ ውብ፣ እረ ውብ ይለናል።

አድማጮች ለምሽት ተያዝ ነውን፣ በዚሁ ማጠናቀቃችን ነው። ነገ ምሽት ላይ መልሰን እንገናኛለን። አሁን ከትግርኛ ስርጭት ጋር ነው የምንተዋችሁ። እስከዚያው ግን ከቴዎድሮስ ጋር ቆዩ።